በጣም ደስ ይላል ወደ እግዚአብሔር ቤት መሄድ ምክንያቱም በእግዚአብሔር ቤት ውስጥ አስደናቂ የሆኑ እውነቶችንና የእግዚአብሔርን ሚስጥሮች እና የህይወትን ሚስጥር እንድንገነዘብ እግዚአብሔር ያደርገናል። እና ወደ እግዚአብሔር ቤት መሄድ ከሁሉ የበለጠ ደስ የሚል ነገር ነው። እግዚአብሔር ይመስገን። ዛሬ ማርቆስ ሰባት ላይ የማርቆስን ወንጌል በተከታታይ እያየን ነው። ማርቆስ ሰባት ላይ ከቁጥር 1 እስከ 13 ያለውን ክፍል እንመለከታለን። የሰጠሁት ርዕስ የተወገዘው ከንቱ አምልኮ የሚል ነው እና ከቁጥር 1 እስከ 13 ላይ በእውነት ጌታ ኢየሱስ ክርስቶስ ከንቱ የሆነን አምልኮ ሲያወግዝ ነው የምንመለከተው። እና ጥቂት ነገር በመግቢያ አንጻር ልነግራችሁ እፈልጋለሁ። እነዚህ 13ቱ ጥቅሶች ከቁጥር 1 እስከ 13 ድረስ ያሉት በጣም ጠቃሚ እውነትን ነው የሚነግሩን እና በደንብ በደንብ መጠናትና ሰዎች በደንብ ሊያውቋቸው ይገባል። ምክንያቱም በዓለማችን ላይ ያሉ የተለያዩ ሃይማኖቶች የሚያከናውኑት አምልኮ ምን አይነት እንደሆነ በጌታ ዓይንና አመለካከት ምን ተብሎ እንደሚጠቀስ ልንረዳ የምንችልበትን እውነት ይሰጡናል። በተለይ ቁጥር አንድን ስትመለከቱ አሁንም መግቢያ ላይ ያለሁት ፈሪሳውያንና ከጻፎች ወገን ከኢየሩሳሌም የመጡትም ወደ እሱ ተሰበሰቡ ብሎ አሁን ጌታ ኢየሱስ ክርስቶስ ያለው በቅፍርናሆም ከተማ ነው። የቅፍርናሆም ከተማ ባለፈው ጊዜ ተናግር ያለው ጌታ ኢየሱስ ክርስቶስ እንደ ሄድ ኦፊስ ዋና የመንቀሳቀሻ ቢሮ አድርጎ የተጠቀመበት ከተማ ነው እና እዛ ከተማ አገልግሎቱን አገልግሎ ቆይቶ ቆይቶ ይመለሳል። እንደገና ደግሞ ያገለግልና ይመለሳል። እና እዛ ጴጥሮስ ቤት ውስጥ ነው ዋናው ሄድ ኦፊሱ እና እዛ ፈሪሳውያንና ከጻፎች ወገን የሆኑት ከኢየሩሳሌም መጥተው ወደሱ ተሰበሰቡ። ብዙ ሕዝብም እንደተሰበሰበ ነው ልናስብ የምንችለው እና አንዳንድ ጥያቄ ሊጠይቁት ዝግጁ እንደሆኑ በኋላ አንደኛው ነጥቤ ላይ እመጣለሁ። እና ጌታ ኢየሱስ በእርግጥ እያስተማረ ወንጌል እየሰበከ ነበር እና ፈሪሳውያን ከመጡ ጸሐፍት ከመጡ ዓላማ ይዘው ነው የሚመጡት። በኋላ እናገርበታለሁ እና በዚህ ሰዓትና በዚህ ቦታ የተናገሩት ነገር የጥልቅ እምነታቸውንና የቆሙበትን ሃይማኖታዊ አመለካከት ያጋለጠ ነገር ነው። እና አንዳንድ ጊዜ ሰዎች ሳያስቡት ጥልቅ እምነታቸውንና የሚያደርጉትን ለምን እንደሚያደርጉ በሚጠይቁት ጥያቄና በሚኖሩት ኑሮ በሚያደርጉት ነገር በሚስጥርም በግልጽም ሕይወታቸው በግልጥ እንደሚወጣ የታወቀ ነው እና እዚህ ቦታ ላይ ከንቱ እምነት እንዳላቸው ምንም የማይጠቅም እምነት እንዳላቸው የማይጠቅምና ከንቱ እምነት ምን እንደሚመስል በተለይ ከንቱ አምልኮ ምን እንደሚመስል ጌታ ኢየሱስ ክርስቶስ በግልጽ ለእነሱ የተናገረበት ክፍል ነው እና በጣም ጠቃሚ ክፍል ሆኖ አግኝቸዋለሁ። ይሄ ማቴዎስ ማርቆስ ምዕራፍ 7 ከቁጥር 1 እስከ 13 እና ይህንን እንግዲህ በተከታታይ ነጥብ 1 ነጥብ 2 እያልኩ አሳያችኋለሁ የመጀመሪያ የመጀመሪያው ነጥቤ ፈሪሳውያኑ የገለጡት ሁኔታ የሚል ነው እና ይህንን የምንመለከተው ከቁጥር አንድ እስከ አምስት ላይ ነው። ተመልከቱ። ፈሪሳውያንና ከጻፎች ወገን ከኢየሩሳሌም የመጡትም ወደ እሱ ተሰበሰቡና ከደቀ መዛሙርቱም አንዳንድ በርኩስ ማለትም ባልታጠበ እጅ እንጀራ ሲበሉ አዩ። አሁን ደቀ መዛሙርቱና ጌታ ኢየሱስ ክርስቶስ አብረው ነው ያሉት እና ፈሪሳውያኑ መጥተው ጌታ ኢየሱስ ጋር ተሰብስበዋል እና ደቀ መዛሙርቱን ሲያዋቸው፣ ምናልባት ርቧቸው ሊሆን ይችላል ባልታጠበ እጅ ሲበሉ ተመለከቷቸውና ጥያቄ አደረባቸው። አሁን ቁጥር ሶስት ስትመለከቱ ምን የሚል ቃል አለ? ፈሪሳውያንና አይሁድም ሁሉ የሽማግሌዎችን ወግ ሲጠብቁ እጃቸውን ደህና አድርገው ሳይታጠቡ አይበሉም እና ይላል። በደንብ ሙልጭ አድርገው እጃቸውን ይታጠቡ ነበር የሚል ሀሳብን ነው የሚናገረው እና ከገበያም ተመልሰው ካልታጠቡ አይበሉም። ጽዋንም ማድጋንም ተመልከቱ። ያጥቡ የነበረውን ነገር ጽዋንም ማድጋንም፣ ይሄ ጋን ወይም ማሰሮ ወይም የውሃ ትልልቅ ማስቀመጫ፣ የናስ ቃንም አልጋንም እንኳ እንደማጠብ ሌላ ነገር ሊጠብቁት የተቀበሉት ብዙ አለ ብሎ ይናገራል። አሁን እነዚህ ነገሮች መጽሐፍ ቅዱስ ላይ የተጻፉ ነገሮች አይደሉም እነሱ የሚያደርጓቸው እና አሁን የሃይማኖት መሪዎቹ ወደ ጌታ መጥተዋል። ጌታ ኢየሱስ ጋር ተሰብስበዋል እና ያለው ስዕላዊ ገጽታ ምንድን ነው? ደቀ መዛሙርቱ እያደረጉ ያሉትን ነገር አይተው ደቀ መዛሙርቱ ያደረጉትን ነገር ተመልክተው ጥያቄ ፈጥሮባቸዋል። ግን ደቀ መዛሙርቱ ያደረጉትን ነገር ተመልክተው ተሰናክለዋልም። በእርግጥ ደንግጠዋል፣ ተረብሸዋል። ምክንያቱም ወጋቸውና ባህላቸውን የሚጠብቅ አልነበረም እና ማብራሪያ ተሰጥቶታል። ደቀ መዛሙርቱ ያደረጉት ነገር ትክክል በፈሪሳውያን አመለካከት ትክክል እንዳልነበረ ቁጥር ሦስት እስከ አምስትን ያነበብኩላችሁ ለዚህ ነው እና ፈሪሳውያኑ ባህል አላቸው የሽማግሌዎችን ወግ ሲጠብቁ እጃቸውን ይታጠባሉ። ከገበያ ተመልሰው ሁሉንም ነገር ያጥባሉ፣ አልጋን ጭምር እንኳን ያጥባሉ። እንግዲህ እንዴት አድርገው አልጋ ያጥቡ እንደነበረ ዲቴል መረጃ አላጥናሁም፣ ግን እንዲህ እንዲህ አይነት ነገሮች ያደርጉ እንደነበረ ታያላችሁ። እና አሁን ደቀ መዛሙርቱ ያደረጉት ነገር አስደንግጧቸዋል። ምክንያቱም ምንድን ነው መሰላችሁ? የደቀ መዛሙርቱ አኪሃድ የሽማግሌዎችን ወግ የጠበቀ አይደለም። ራሳቸው ጥያቄ ጠይቀዋል። ቁጥር አምስት ላይ እና ፈሪሳውያንና ጸሐፎችም ደቀ መዛሙርትህ እንደ ሽማግሌዎች ወግ ስለምን አይሄዱም? ነገር ግን እጃቸውን ሳይታጠቡ እንጀራ ይበላሉ ብለው ጠየቁት። ከድንጋጤ የተነሳ ነው ህግ፣ የሽማግሌዎች ወግ አልተጠበቀም። እኛ የሽማግሌዎችን ወግ ሰው ሁሉ እንዲጠብቅ ነው የምናስተምረው። ደቀ መዛሙርትህ ግን የሽማግሌዎችን ወግ እየጠበቁ አይደለም። እና ስለዚህ ምን እያደረጉ ነው? ደቀ መዛሙርትህ አጠቃላይ የሀገራችን ህዝብ ይከተል የነበረው መንገድና አካሄድ እየጣሱና ትክክለኛ ባልሆነ መንገድ እየሄዱ ነው። እና ደግሞ ለዚህ ምክንያቱ ማን መሆን አለበት አንተ መሆን አለብህ የሚል አስተሳሰብና አመለካከት ነው። ይህንን ሳስብ መጀመሪያ ነጥብ ላይ ያሰፈርኩት ደቀ መዛሙርቱ እና ጌታ ኢየሱስ ክርስቶስ ባለበት ቦታ ጌታ ኢየሱስ እያስተማረ እየሰበከ ባለበት ቦታ ፈሪሳውያንና ጸሐፍት ከተሰበሰቡ በነገራችን ላይ ፈሪሳውያን የሃይማኖት አለቆች ናቸው። ጸሐፍቱ ደግሞ የብሉይ ኪዳን ዶክተሮች ናቸው። በጣም የተማሩ ሰዎች ናቸው እና ብሉይ ኪዳንን አንቀጽ በአንቀጽ ቃል በቃል የሚናገሩ ሰዎች ናቸው። ግን ትክክለኛና እውነተኛ የሆነውን የእግዚአብሔር መልእክት የሳቱም ሰዎች ናቸው። ስለዚህ በተሰበሰቡበት ጊዜ ሁሉ ሁለት ዓላማ አላቸው። አንደኛ ጌታ ኢየሱስ ክርስቶስን ማጋለጥ ነው። በተቻለ መጠን ይሄ ሰውዬ የሚያስተምረው ነገር ልክ አይደለም ብሎ ለማጋለጥ ነው። ያ ደግሞ ካልተቻለ ምን ማድረግ ይፈልጋሉ? እሱ በከፍተኛ ደረጃ የሚከሰስበትና የሚወነጀልበት፣ ቀጥሎም እግዚአብሔርን ሰድቧል፣ ብላስፊመር ነው ተብሎ እንዲገደል ሁኔታዎችን ማመቻቸት ነው። ለዚህ የመጡ ሰዎች ናቸው እና አሁን ሁኔታው በጣም የተመቻቸ ይመስላል። ምክንያቱም ደቀ መዛሙርቱ ከእሱ ተምረው ነው ባልታጠበ እጅ የሚበሉትና ስለዚህ እሱ መሆን አለበት ምንጩ። እና ሲጠይቁት እንመለከታለን። አሁን እኔ በዚህ በነጥብ አንድ መጨረሻ ላይ ያሰፈርኩት ነገር የሃይማኖት መሪዎቹ የፈሪሳውያንና የጸሐፍቱ ትልቅ ትኩረት ም ላይ ነበረ ልማድና ወግ ባህል ላይ ነበረ እንጂ እውነትና ህይወት ላይ አልነበረም። በእነሱ አመለካከት የእነሱን ልማድ የሚያደርጉ ሰዎች እጅ መታጠብ፣ አልጋ ማጠብ፣ ጽዋ ማጠብ የመሳሰለውን ነገር የሚያደርጉ ሰዎች በልማድና በወጉ መሰረት ቅዱሳንና ሃይማኖትን የጠበቁ ሃይማኖተኞች አድርገው ነበር የሚቆጥሩት። እና ይህንን ነው ፈሪሳውያኑ የገለጡት። በእርግጥ የገለጡት ነገር ባዶነታቸውን ነው መጽሐፍ ቅዱስንና የጌታን ቃል አላማ መሳታቸውን ነው ይህንን የምንመለከተው በእርግጥ ከጌታ ከኢየሱስ ክርስቶስ መልስ ነው ግን በሁለተኛ ነጥብ የማሰፍረው የእነዚህ ሰዎች አመለካከት አጠቃላይ አይሁድ ላይ ያመጣውን ተጽዕኖ ነው እና ሁለተኛው ነጥቤ እዚህ ፓወርፖይንቱ ላይ እንደምታዩት አይሁዶች እምነታቸውን ጥለውታል የሚል በቃል አጋኖ ያስቀመጥኩት ቃል ነው ደቀ መዛሙርቱ እና ጌታ ኢየሱስ ክርስቶስ ባሉበት ቦታ አሁን እየተገለጠ ያለው ነገር አጠቃላይ የአይሁድን እምነትና ዝንባሌ ወይም አመለካከት ነው እና ምክንያቱም ፈሪሳውያንና ጸሐፍቱ አይሁዶችን ይወክላሉና እና እዚጋ ይህንን ስናገር አይሁድ እምነታቸውን አይሁዶች በአጠቃላይ እምነታቸውን ጥለውታል ብዬ ስናገር የምናገርባቸው ነጥቦች እስራኤላውያንና አይሁዶች የነበሯቸውን እድሎች በመጥቀስ ነው። ምናልባት መጽሐፍ ቅዱስን ከብሉይ ኪዳን ጀምሮ እስከ ብሉይ ኪዳን መጀመሪያ ከዘፍጥረት ጀምሮ እስከ ብሉይ ኪዳን መጨረሻ አንብባችሁ ከሆነ እስራኤላውያን የሚባሉ ሰዎች የተሰጣቸው አስደናቂና በጣም ግሩም እድል እንደነበረ ታስተውላላችሁ። አሁን ገና ዘፍጥረት ምዕራፍ 12 ላይ እግዚአብሔር አብርሃንን አብርሃምን ከከለዳውያንና ከኡር ሀገር ከአሁን ሜሶፖታሚያ ወይም ኢራቅ ኢራቅ አካባቢ ካለው ወንዝ ኤፍራጢስ እና ጤግረስ ከሚባለው ወንዝ አካባቢ ነው አብርሃምን እግዚአብሔር የጠራው። እና ከዛ ከአንድ ሰው አንስቶ የቃል ኪዳን ሕዝብ አደረጋቸው። እግዚአብሔር በእግዚአብሔር የተመረጡ መሆናቸውን ይናገራሉ። በእርግጥ የተሰጣቸው ሕግ የተሰጣቸው እምነት በጣም የተለየ እምነት ነው። ምክንያቱም እነሱ የሚያምኑት ማንን ነው? ህያው የሆነውን ዘላለማዊውን እግዚአብሔርን ነው። ቅድም ስንጀምር የዘመርነው መዝሙር ትይዝላቸዋል። አመልካለው ይህንን ታላቅ ጌታ፣ የሰማይና የምድሩን ፈጣሪ እኔና እናንተን የፈጠረንን እግዚአብሔርን ረቂቅ ግሩም የሆነውን እግዚአብሔርን ማምለክ ትልቅ ዕድል ነው። ወደዚህ እምነትና ወደዚህ እውነት ነው የመጡት። ምናልባት አልሰማችሁ እንደሆነ ይህንንም ልንገራችሁ፣ አብርሃም ሲጠራ አብርሃም የተጠራው ከጣዖት አምላኪዎች መካከል ነው። አብርሃም የነበረበት ሀገር በአርኪኦሎጂ በድሮ ጥንት ታሪክ ዞር ብላችሁ ብትመለከቱ አብርሃምና ራሱ አባቱ ታራ ምን ያደርጉ ነበር? ጣዖት ቀራጮች ነበሩ። ጣዖት እየቀረጹ ልክ ጣዖት እየቀረጹ ከእንጨት ገበያ ላይ የሚሸጡ ሰዎች ነበሩ። ከእንደዛ አይነት ሁኔታ ነው የተጠሩት እና እኔና እናንተም የተጠራ ነው። ከባህል አምልኮ ከጣዖት አምልኮ ከመሳሰለ እምነት ውስጥ ነው እግዚአብሔር አምላካችን የጠራን እና በጣም የተለየ እምነትና የተለየ ህግ ነው የተሰጣቸው የተሰጣቸው ምድርና በረከት አስደናቂ ነው። እግዚአብሔር እኔ ወደ ማሳየ ሀገር እና ምድር ውጣ ብሎት ከነአንና የከነአንን አካባቢ ነው እግዚአብሔር የሰጣቸው። ምናልባት አጼ ደርሶበት እንደሆን ቆንጂት እናት ደርሳችሁበት እንደሆን አላውቅም። እኔ ሂስትሪ እማር በነበረበት ጊዜ የዚህ የከነአን አካባቢ ምን ተብሎ ነበር የሚታወቀው? በአማርኛ ማጭዴ ለመሬት ተብሎ ይታወቅ ነበር። ሰምታል ይህን ቃል ማጭዴ ለም መሬት ነው ይባል የነበረው። ማጭዴ ለም መሬት ማለት ማጭዴ የመሰለ በጣም የለማ መሬት እና እዛ ነው እግዚአብሔር አምጥቶ ያስቀመጣቸው እና ምን ይሉታል በእንግሊዝኛ ዘፈርታይል ክሬሰንት ነው የሚሉት። ያንን በቀጥታ ማጭዴ ለም መሬት ተብሎ ነው የተተረጎሙ እና እዛ የዓለም ሕዝብ ሁሉ እዛ አካባቢ ለመስፈር ይወዳል። ምክንያቱም በጣም ዩኒክ የሆነ አካባቢ ነው። እግዚአብሔር ነው ያንን የፈጠረው እና ከነአን ምድር ወስጄ አስቀምጣቸዋለሁ በእርግጥ ከነአን የኢየሩሳሌም ምልክት ናት፣ የአዲሲቱ ኢየሩሳሌም እና የተሰጣቸው ምድር የተሰጣቸው በረከት ብዙ ቦታ ላይ መጽሐፍ ቅዱስ አሁን ብሉይ ኪዳን ስታነቡ እግዚአብሔር አምላክ ወተትና ማር ወደምታፈልቀው ምድር ምን አደረጋቸው ነው የሚለው አመጣቸው ነው የሚለው እና በጣም አስደናቂ በረከት ነው የተሰጣቸው። የተሰጣቸው ኃላፊነትና ክብር ደግሞ ከሌሎች ሕዝቦች ሁሉ የተለየ ነው። ይገርማቸዋል። እዛ ማጭዴ ለመሬት ውስጥ ተቀምጠው ማለት፣ እዛ ኢየሩሳሌም የአገሪቱን አጠቃላይ ጂኦግራፊካል ሎኬሽን ብትመለከቱ የዓለም ካርታ ማዕከል ትመስላለች። አፍሪካን ታገኛላችሁ። እዛ ጋ ኤሽያን ታገኛላችሁ። እዛ ጋ ዩሮፕን ታገኛላችሁ። እዛ ጋ እነዚህ ትልልቅ ሶስት ኮንቲኔንቶች የሚገናኙበት ቦታ ላይ ነው ያለችው እና እዛ ላይ እግዚአብሔር አስቀምጦ የሰጣቸው ኃላፊነት ምንድን ነው? ለነዚህ ለዓለም ህዝብ ሁሉ የእግዚአብሔርን ብርሃን እንዲያበሩለት ነበር። አሁን ዘጸአት ምዕራፍ 19 ላይ ብትመጡ እግዚአብሔር ሲና ተራራ ጋር ህዝቡን ሰብስቦ ምንድን ያላቸው ለእኔ የካህናት መንግስት ትሆኑልኛላችሁ። እዛ ቦታ ተቀምጣችሁ የኔን ታላቅነት፣ የኔን ክብር፣ የኔን ዝና፣ የኔን እውነተኛና ጻድቅ አምላክነት ለጣዖት አምላኪዎች በሙሉ እያሳያችሁ እነሱን ወደ እኔ እንድታመጡልኝ ነው እዚህ ጋር ያስቀመጥኳችሁ የሚልን ሀሳብ ነው እግዚአብሔር የሰጣችሁ እና ተመልከቱ ይህንን ትልቅ ክብር የጣሉበት ጊዜ ነው ጌታ ኢየሱስ ክርስቶስ ወደ ምድር የመጣው። እና ምን ብያለው እዚህ ጋ መሰላችሁ? እነዚህ ነገሮች የሚደረጉባቸው ህዝቦች በዓለም ካለው ህዝብ በሙሉ በተለየ መንገድ በእግዚአብሔር የተመረጡ፣ በሲና ተራራ በራሱ ህግ የተሰጣቸው፣ የደህንነት ቃል ኪዳን የተሰጣቸው፣ እግዚአብሔርን እንደ ቃሉ እንዲያገለግሉት የተመረጡ፣ ትልቅ ኃላፊነት የተሰጣቸው ህዝቦች ነበሩ። በእምነቱ ዓለም ውስጥ በጭራሽ በጣም ልዩ የሆነ እንደ ሙሴ እንደ ሳሙኤል እንደ ዳዊት አይነት የተወለዱባቸው እና የኖሩባቸው ሰዎች መካከል የኖሩ ሰዎች ናቸው። በታሪክ በጣም ብልጽግና ያላቸው ህዝብ ናቸው። እንደነሱ ያለ የተባረከ ህዝብ በምድር ላይ አልነበረም። ግን እንደነሱ ያለ ትልቅ እድል ያገኘ ህዝብ አልነበረም። ግን እዚህ ጋር መጨረሻ አካባቢ የጻፍኩት ነገር ታስተውሉ እንደሆነ ከዘዳግም ከመዝሙረ ዳዊት እምነት ወደ ምን ደረጃ ወርደው ነው የምታያቸው? ወደ እጅ መታጠብ እምነት፣ ወደ ማሰሮ ማጠብ እምነት፣ ወደ ውጫዊ ድርጊት እምነት ውስጥ መጥተው ነበረ። በጣም የሚያሳፍርና የሚያሳዝን ዝቅጠት ውስጥ ነው የገቡት። ከትልቁ አምላክ እምነት አሁን ወደ ምን እምነት መጡ? እጅ ወደ መታጠብ እና ማሰሮ ወደ ማጠብ አልጋ ወደ ማጠብ፣ እቃ ወደ ማጠብ ልክ ሰዋዊ አመለካከትና ሰዋዊ ዝቅጠት ውስጥ ውጫዊ ወደሆነ ነገር ላይ መጥተው እና ውጫዊ የሆነ ነገርን ሲያስተምሩ ታላቁን የታላቁን እግዚአብሔርን እምነትና ክብር በምድራዊና በውጫዊ ነገር ሲለውጡ እንመለከታቸዋለን። ይሄ አጠቃላይ እስራኤላውያን እና አይሁዳውያን የነበሩበት ሁኔታ ነበር እና እኔንን በተመለከተ ማስጠንቀቂያ የሚል ነገር አስቀምጫለሁ። ተመልከቱ፣ በጣም ተመልከቱ፣ ልብ ብላችሁ አዳምጡኝ። እምነታችንና የእምነታችን ልምምድ እንደ እግዚአብሔር ቃል ካልሆነ ሁልጊዜ ወደዚህ አይነት ሁኔታ ውስጥ ነው የምንሄደው። አሁን በዓለም ላይ ያሉ ቤተ ክርስቲያኖችን እያጠቃቸውና እያዘቀጣቸው ያለው ነገር ከእግዚአብሔር ቃል አምልኮ ወደ የሰው ሀሳብ አምልኮ ውስጥ ስለገቡና ስለሄዱ ነው። በጣም ያሳዝናል። እኔ ባለፈው ሳምንት ቨርጂኒያ አካባቢ ነበርኩኝ። አንዳንድ ሰዎች የሚሄዱበት ቤተ ክርስቲያን ትልልቅ ሰዎች ናቸው። እዚህ ቤተ ክርስቲያን መሄድ በፍጹም የለባችሁም ብዬ ምክንያቱም ቤተ ክርስቲያን ውስጥ ስትገቡ ከመጀመሪያ እስከ መጨረሻ የምትሰሙት ነገር ከፍተኛ ጩኸት ነው በነገርኳቸው። በእኛ ተፈጥሮ፣ በሰው ልጅ ተፈጥሮ የሰውነታችን የሂውማን ኔቸር ራሱን የቻሉ የቻለ የተለያዩ ሕጎች አሉት። ለምሳሌ የማየት ሕግ አለን እኛ አሁን ይህንን ብርሃን እዚህ ጋር ወደ እኔ የሚበራውን ብርሃን አይኔን ገልጥጬ ገልጬ ትኩር አድርጌ ለተወሰነ ሰዓታት ባየው ኢማጂን፣ ምን ሊሆን እንደሚችል ምን ሊሆን ይችላል? አይኔ ማየት አይችልም፣ ሊጠፋ ይችላል። ጆሮአችን የሚሰማው የድምጽ መጠን በዴሲቤል የተለካ ነው እና ጆሮአችን የሚሰማው የድምጽ መጠን ስልሳ አምስት ዴሲቤል ነው። ከዛ በላይ መስማት አይችልም ጆሯችን። እንሰማለን ሰማንያ ዘጠና ዴሲቤል መስማት እንችላለን ግን የምንሰማበት የጊዜ እርዝመት በ85 ዴሲቤል ድምፅ ውስጥ ሆነን አንድ ሰዓት የምንቀመጥ ከሆነ በየጊዜው ኢንዘሎንግራን ደንቆሮች ነው የምንሆነው፣ መስማት ጭራሽ አንችልም። እና አሁን በብዙ ቤተ ክርስቲያን ውስጥ ስትመለከቱ ያለው ጩኸት ከመጠን በላይ ነው፣ በጣም በሚያሳፍር መንገድ እና እኔ ለህፃናቶች አዘንኩኝ ለሰዎች፣ ለሴቶች፣ ለወንዶች፣ ለወጣቶች አዘንኩኝ። ምክንያቱም በዛ ድምፅ ውስጥ አንድ ሰዓት፣ ሁለት ሰዓት፣ ሶስት ሰዓት ሰዎች ሲቆዩ የሚሆነው ነገር በጤናቸው ላይ ከፍተኛ ጉዳት ነው። እንዲህ አይነት ሰዋዊ አመለካከት። አሁን ይሄ መጽሐፍ ቅዱሳዊ ነው ወይ? ማጮህ በቤተ ክርስቲያን ውስጥ መጽሐፍ ቅዱሳዊ አይደለም። የማን አመለካከት ነው? የሰው አመለካከት ነው። የታላቁን አምላክ አምልኮ በጩኸት ለወጡት። ልክ እዚህ ጋር የምታዩት የታላቁን አምላክ አምልኮ እጅ በማጠብ ለወጡት፣ አልጋ በማጠብ ለወጡት፣ እቃ በማጠብ ለወጡት። ልክ እዚህ አሁን በዚህም ዘመን የታላቁን አምላክ አምልኮ በጩኸትና በእሪታ ድምፅ እየተለወጠ ነው። የምንመለከተውና አምልኮ ጤናማ ከእግዚአብሔር ቃል ጋራ የተዋሃደ ካልሆነ ወደዛ አይነት አምልኮ በፍጹም መግባትና መከተል የለብንም ልላችሁ ነው። በጣም ኃይለኛ ማስጠንቀቂያ ነው እዚህ ጌታ ኢየሱስ ክርስቶስ በእነዚህ ቁጥሮች ላይ እያሳየን ያለውና ወደ ሶስተኛው ነጥብ እመጣለሁ። የጌታ የኢየሱስ ክርስቶስ መልስ የከንቱ አምልኮን ማጋለጥ ነበረ። ቁጥር 6 ላይ ታያላችሁ። ሰዎቹ ጠየቁት እና ከሰዎቹ ጥያቄ ከአጠቃላይ ልማድና ወግ የአይሁድ እምነት ምን ያህል እንዳዘቀጠ ከእግዚአብሔር እንደራቀ አሳይቻችኋለሁ። ቁጥር 6 ላይ ጌታ ኢየሱስ መልስ መስጠት ጀመረ። እርሱ ግን እንዲህ አላቸው፣ ኢሳይያስ ስለ እናንተ ስለ ግብዞች፣ ተመልከቱ፣ ከመጀመሪያ ጀምሮ የተናገረው ጌታ ኢየሱስ ኢሳይያስ በትንቢተ ኢሳይያስ ውስጥ ስለ እናንተ ስለ ግብዞች በትንቢተ ኢሳያስ 2913 ላይ የተጻፈ ቃል ነው። ይሄ ህዝብ በከንፈሩ ያከብረኛል፣ ልቡ ግን ከእኔ በጣም የራቀ ነው። የሰውም ስርዓት የሆነ ትምህርት እያስተማሩ በከንቱ ያመልኩኛል ተብሎ እንደ ተጻፈ በእውነት ትንቢት ተናገረ ብሎ መለሰላቸው። ቁጥር 6 እና 7 ላይ የጌታ ኢየሱስ ክርስቶስን መልስ ስትመለከቱ ትንቢተ ኢሳያስ ያለውን ቃል ነው የጠቀሰላቸው። ኢሳያስ 29 ቁጥር 13ን ብትመለከቱ ይሄ ሕዝብ በከንፈሩ ያከብረኛል ልቡ ግን ከእኔ በጣም የራቀ ነው። በከንቱ ነው እያመለኩኝ ያለው። ምን ማለት ነው መሰላችሁ? የሰው ስርዓት በሆነ ሰዋዊ አመለካከትና ሰዋዊ ስርዓት ውስጥ ሆነን እግዚአብሔርን የምናመልክ ከሆነ አምልኳችን በእግዚአብሔር ዘንድ ተቀባይነት የለውም። አምልኳችን የሚጠራውና የሚጠቀሰው ምን ተብሎ ነው? ከንቱ አምልኮ ተብሎ ነው። ከንቱ ማለት ጥቅመ ቢስ ማለት ነው። ምንም ጥቅም የሌለው እግዚአብሔር የማይቀበለው ጊዜ ማሳለፊያ፣ ጊዜ ማባከኛ ነው ነው የሚለው። እና በእውነት እኔ እግዚአብሔር አምላክን እለምነዋለሁ ከእንደዚህ አይነት ከንቱ አምልኮ ከሆነ ስብሰባ እና በሆነ ስብሰባ ውስጥ እንዳንገባ እግዚአብሔር አምላካችን የመለየትና የመረዳት መንፈስን እንዲሰጠን በእውነት ሁል ጊዜ እጸልያለሁ። ለእናንተም እንደዚህ እንድትጸልዩ አሳስባችኋለሁ። ስለዚህ አሁን እስራኤል እነዚህ የሃይማኖት መሪዎቹ የጠየቁት ጥያቄ የነበሩበትን ሁኔታ ነው ያጋለጠው። በእርግጥ ጌታ ኢየሱስ ክርስቶስ በግልጽ ነው የነገራቸው እናንተ ግብዞች ናችሁ። ስለ እናንተ ነው ትንቢት የተነገረው። ግብዝ ማለት ምን ማለት ነው? አስመሳይ ማለት ነው። አስመሳዮች ናችሁ። እንደውም የግሪኩ ግብዝ ብትመለከቱ የሆነ ማስክ የለበሰ ሰው የሚገለጥበት መግለጫ ነው የሚናገረው እና ፊታችሁ ላይና አጠቃላይ ህይወታችሁ ላይ የእናንተ ያልሆነ ሌላ ነገር ምን አድርጋችኋል? ለብሳችኋል ሌላ ሰው ነው መስላችሁ የምትገኙት እና የተገኛችሁት። እና ስለ እናንተ ስለ ግብዞች ነው የተናገረው። በግልጽ ነው ጌታ ኢየሱስ የሚነግራቸው። መቼም ሾክድ ሳይሆኑ እንዳልቀሩ አስባለሁ፣ ምክንያቱም የሃይማኖት መሪዎችና ዶክተሮች ናቸው። እናንተ ግብዞች ናችሁ። ትንቢት የተነገረው ስለ እናንተ ነው። እናንተ የትንቢት ፍጻሜ ናችሁ እና ኢሳይያስ የተናገረው ነገር በቀጥታ የናንተ ዲስክሪፕሽን ነው፣ መግለጫ ነው ብሎ ነው ጌታ ኢየሱስ የተናገራቸው እና በጣም አስፈሪ ነው፣ ግን እውነት ነው። በዚህም ዘመን ላሉት ትልልቅ የሃይማኖት መሪዎች ብዙ ሰዎችን የሚያወናብዱ እና በእግዚአብሔር እውነትና በእግዚአብሔር ቃል መሰረት እንዳይቆሙ የሚያደርጉትን ሰዎች በትክክል የሚገልጣቸው መግለጫ ቢኖር ይሄ ነው። ሰዎችን በጩኸት የሚያደነቁሩ እና በጉባኤ በስብሰባ ላይ እስኪ አንድ ሰው እሪ ይበል ይሏቸዋል። በመሃል አንድ ሰው እሪ ይላል። ከመሃል ተመስቶ ዚስ ኢዝ ኮንፊውዥን በእግዚአብሔር ቃል ላይ የሌለ ነገር ነው። ልክ ግብዞች የሚያደርጉትን ነገር ነው። አሁንም ኤክስፔሪንስ ሰዎች እያደረጉ ያሉት እና በጣም የሚገርመው ግን ልባቸው ከእኔ የራቀ ነው። ከንፈራቸው ብቻ ነው እግዚአብሔር እግዚአብሔር የሚለው ተመልከቱ። በጣም የሚደንቅ ነገር ነው። ይህ ህዝብ በከንፈሩ ነው የሚያከብረኝ። የከንፈር አክብሮት ነው ያለው። በእንግሊዝኛ ሊፕ ሰርቪስ የምንለው ነው። እንደዚህ አይነት ነው አምልኳቸው፣ ስብሰባቸው። ልባቸው ግን ከእኔ ጋር አይደለም። ልባቸው ከእኔ በጣም የራቀ ነው። ትልቅ ትኩረታቸው እኔ አይደለሁም። ፊዚካሊ የራሳቸው መደሰት ኢሞሽናል ደስታቸውን፣ ጩኸታቸውን ነው የሚያዩት እንጂ ከእኔ ጋር ምንም ግንኙነት የላቸውም። በብሉይ ኪዳንም አሁንም በአዲስ ኪዳን አሁንም በሃይማኖት መሪዎች ሕይወት ውስጥ ያለውን ነገር ነው ጌታ ኢየሱስ እየገለጠ ያለው እና እዚህ ጋር መጠንቀቅ ያለብን ነገር በሚል ነጥብ የተናገርኩት ነገር በእግዚአብሔር አምልኮ ውስጥ የከንፈር አምልኮ፣ ውጫዊ አምልኮ፣ የአፍ አምልኮ ምንም ጠቀሜታ የለውም። ጌታ ይህንን የተናገረው ብሉይ ኪዳንን በመጥቀስ ነው። ተመልከቱ ሌላም ነጥብ ተናግር ያለው የራስ መድፋት የተንበረከከ ጉልበት የተኮሳተረ ፊት ልክ ቅዱስ መስሎ አንዳንዶች ኮስተር ብሎ ይመላለሳሉ። ዛት ይስ ጉድ ፊት ይስ ትሩ። ግን አንዳንድ ቦታ ላይ ቀጥ ባለ ሰውነት መቆም እንደዚህ አይነት ነገር ያደርጋሉ። አንዳንድ ቦታ ላይ ደግሞ ራሳቸውን በጅራፍ በመግረፍ አሁን ካቶሊኮች የሚለማመዱትን ልምምድ አንድ ሰው ከዚህ ሀገር መጥቶ እዛ ለንደን ሲና ሲናገር ነበር። በጣም የታወቀ የካቶሊክ ፍልስፍና የሚያጠና ሰው ድንገት ጌታን አገኘና እኛ እናደርግ የነበረው ነገር አለ። በጣም በጣም ኤክስትሪምሊ በቀዝቃዛ ሰው ውሃ ብታስቀምጡ በረዶ የሚያደርግ ቦታ ላይ ቆመን በጣም ቀዝቃዛ በሆነ ውሃ እንነከር ነበር አለ። ምንድን ነው ምክንያቱ? ቅዱስ ለመሆን በእግዚአብሔር ዘንድ ተቀባይነት ለማግኘት ማሸብሸቦች፣ አንዳንድ ጩኸቶች፣ መዝለሎች፣ የመሳሰሉት ነገሮች ደጋግሞ አሜን ማለቶች እነዚህ ሁሉ ተደማምረው አንድን ሰው ጻድቅና አንድን ሰው እውነተኛ አምልኮ ሰጪ እውነተኛ መንፈሳዊ ሊያደርጉት በፍጹም በፍጹም በፍጹም አይችሉም። አምልኮ ሁል ጊዜ የሚሄደው ከልባችን ጋር ነው። ጌታ ኢየሱስ ክርስቶስ ያለው ይሄ በሙሉ ውጫዊ ነገር ነው እና ሰዎች ውጫዊ ነገር እያደረጉ አዘ ሴም ታይም ልባቸው ከኔ ጋር ሳይሆን ልባቸው ከኔ 100 ማይልስ ሩቅ ሆኖ ታገኙታላችሁ። አንዳንድ ሰዎች ወደ ቤተ ክርስቲያን ሲመጡ ልባቸውን ቤት ጥሎት ይመጣሉ እና በድናቸው ነው ቤተ ክርስቲያን ውስጥ ያለው። እንደዚህ ያንን ነገር ሰምታችሁ ታውቃላችሁ። እንደዚህ እዚህ ቁጭ ብለው ሀሳባቸው የተለያየ ቦታ ነው ማለት ልባቸው እዚህ የለም ማለት ነው። ልክ እንደዚህ ናቸው እነዚህ ሰዎች ነው የሚለው ጌታ ኢየሱስ ተመልከቱ፣ የሚናገረው ለሃይማኖት ሰዎች ነው። ሃይማኖተኛ ነን፣ የሃይማኖት አለቆች ነን፣ የሃይማኖት መሪዎች ነን ለሚሉ ነው። እና ልባችን የእኛ መንፈሳዊ አካልና እምነትን በተመለከተው ዋና ነገራችን ነው። እግዚአብሔር የሚመለከተው ውጫዊ ልምምዳችንን አይደለም፣ ውጫዊ ጩኸታችንን አይደለም። እግዚአብሔር የሚመለከተው ልባችን በእውነት ከእግዚአብሔር ጋር መያያዙን ወይም አለመያያዙን ነው። እግዚአብሔር ጋር ስንመጣ ልባችን በእውነት እግዚአብሔር ላይ ፎከስ ካደረገ ከእግዚአብሔር ጋር ከተገናኘ ምንም ጥርጥር የለውም። እግዚአብሔር ይባረከናል፣ እግዚአብሔር ይነካናል፣ እግዚአብሔር ይጠብቀናል፣ እግዚአብሔር መገለጡን ያሳየናል፣ እረፍትንና ሰላምን ይሰጠናል። ምክንያቱም ልብንና ኩላሊትን የሚያይ በውስጣችን ያለውን ጥልቅ ነገር የሚመለከት አምላክ ነውና፣ በግላችንም እንደዚሁ ነው። እኔ አምልኮን በተመለከተ ሁለት አይነት መንገድ እንዳለ አውቃለሁኝ። አንደኛው ይሄ ኮርፖራል ወርሽፕ የሚባለው ነው። እኛ ሁላችንም ተሰብስበን እግዚአብሔር ፊት የምናቀርበው አምልኮ ነው። አምልኮው የተለያዩ ኤሌመንቶች አሉት። አንደኛ መዝማሬ እንዘምራለን፣ ጸሎት እንጸልያለን፣ መባ እንሰበስባለን፣ የእግዚአብሔር ቃል ሲነበብ እንሰማለን፣ የእግዚአብሔር ቃል ሲሰበክ እንሰማለን። እነዚህ ሁሉ ናቸው አምልኮ ውስጥ የሚካተቱት እና በነዚህ ሁሉ ውስጥ ልባችንና ሀሳባችን ከእግዚአብሔር ጋር ተሰብስቦ አንድ ላይ መሆን አለበት። በሁለተኛ ደረጃ በግላችን ነው። ኦፍኮርስ፣ በቤታችንም የቤት አምልኮ ይኖረናል ግን በግላችን ደግሞ መጽሐፍ ቅዱስ ስናነብ፣ ስንጸልይ ልባችን በምናነብበት ጊዜ በምንጸልይበት ጊዜ ሁል ጊዜ ከእግዚአብሔር ጋር መሆንና በእግዚአብሔር ፊት በእውነት ከእግዚአብሔር ጋር የተገናኘ መሆን አለበት። እንደዛ ከሆነ እንጠቀማለን። እግዚአብሔር በእውነት ይመራናል ከክፉ ሁሉ ይጠብቀናል፣ እግዚአብሔር አምላካችንም ይባረከናል። ግን አሁን እንግዲህ ጌታ ኢየሱስ ክርስቶስ ከመለሰው መልስ አብሮ የሚሄድ ወደሚቀጥለው ነጥብ እና እመጣና ወደ መደምደሚያ እመጣለሁኝ። እነዚህ ሰዎች የከንቱ አምልኮ ውስጥ ነው ያሉት እና ትልቁን ጥሪያቸውን ጥለዋል። በከንፈራቸው የሚያመልኩ እንጂ ልባቸው ከእግዚአብሔር የራቀ ሆነዋል። ምክንያቱ ምንድን ነው? የሚል ጥያቄ ልንጠይቅ እንችላለን። ምክንያቱ የእግዚአብሔርን ቃል የመለወጥ ዝንባሌና ተግባራዊ እንቅስቃሴ ስላደረጉ ነው። ይሄ ነው የአራተኛው ነጥቤ ላይ የማቀርበው ነገር፣ የእግዚአብሔርን ቃል የመለወጥ ዝንባሌ። እንደውም ዝንባሌ ያልኩት እኔ በጣም በቀለለ መንገድ ነው። ግን የእግዚአብሔርን ቃል ለውጠውታል። ሶስት ጊዜ ጌታ ኢየሱስ በእነዚህ ጥቅሶች ላይ ይሄንን ተናግሯል። ቁጥር ስምንትን ተመልከቱ ይሄ ተብሎ እንደተጻፈ በእውነት ትንቢት ተናገረ ኢሳይያስ ብሎ የእግዚአብሔርን ትእዛዝ ትታችሁ። ተመልከቱ። የእግዚአብሔርን ትእዛዝ ትታችሁ ጽዋን ማድጋንም እንደማጠብ የሰውን ወግ ትጠብቃላችሁ፣ ይህንንም የመሰለ ብዙ ሌላ ነገር ታደርጋላችሁ። የእግዚአብሔርን ቃል ነው የለወጡት። የእግዚአብሔርን ቃል ትታችሁታል። አሁን የእግዚአብሔርን ቃል ትታችሁ በምትኩ ምን አምጥታችኋል? የሰው ወግ የሰው ስርዓት የሰው አባባል የሰው ዝንባሌ የሰው አመለካከት አምጥታችኋል ይሄ ነው አምልኳችሁ ምን ያደረገው ከንቱ ያደረገው ቁጥር ዘጠኝን ደሞ ተመልከቱ እንዲህም አላቸው ወጋችሁን ትጠብቁ ዘንድ የእግዚአብሔርን ትእዛዝ እጅግ ንቃችኋል ታያላችሁ የእግዚአብሔርን ትእዛዝ እጅግ ንቃችኋል አሁን ጌታ ኢየሱስ ክርስቶስ እየታገለ ነው ያለው ከእነዚህ ሰዎች ጋር ተመልከቱ የእናንተ አምልኮ ከንቱ ሆኗል ልባችሁን ከእግዚአብሔር አርቆታል ከንፈራችሁ ብቻ ነው እግዚአብሔርን እንደሚያመልክ የሚናገረው እንጂ በእውነት አምላኪዎች አይደላችሁ ምክንያቱም አላቸው ጌታ ኢየሱስ ወጋችሁን ለመጠበቅ ብላችሁ የእግዚአብሔርን ትእዛዝ ንቃችኋል። እግዚአብሔር የሚከበረው እግዚአብሔር የሚመለከው እግዚአብሔርን የምናከብረው እና የምንከተለው እንደ ማን ቃል ነው? እንደ ራሱ ቃል ነው። እግዚአብሔር ከቃሉ ውጭ አይመለክም። እኔ ኢትዮጵያ ውስጥ ከዚህ በፊት ስናገር ሰምታችሁኝ ይሆናል። አዲስ አበባ በተደጋጋሚ ለሰዎች በቤተ ክርስቲያን የነገርኳቸው ነገር ሃይማኖቶች ሁሉ በእንደዚህ አይነት መልክ ነው የሚመደቡት ብዬ የነገርኳቸው አንደኛው እንደዚህ ነው ተመልከቱ። እዚ ጋ ኃይለ ልዑል ቆሞ ማለት ነው። መጽሐፍ ቅዱስ ኋላው ሆኖ የኃይለ ልዑልን ሐሳብ መጽሐፍ ቅዱስ እንዲከተለው ካደረገ ይሄ ሰውዬ ምንድን ነው እያደረገ ያለው? መጽሐፍ ቅዱስን በራሱ ሐሳብ በራሱ አመለካከት እየመራው ነው ማለት ነው። ይሄ የሐሰት ትምህርቶች ሁሉ መሰረትና መመሪያ ነው። ግን እውነተኛና ጤናማው ነገር የሚሆነው መጽሐፍ ቅዱስ ፊት ሆኖ ኃይለ ልዑል ማንም መከተል ነው ያለበት። መጽሐፍ ቅዱስን ነው መከተል ያለበት። መጽሐፍ ቅዱስ የእግዚአብሔር ቃል ስለሆነ ብንከተለው የት ነው የሚወስደን? እግዚአብሔር ጋር ነው የሚወስደን። እኔ ግን መጽሐፍ ቅዱስን እያስከተልኩ የሚሄድ ከሆነ በራሴ ሐሳብ፣ ጂሆቫ ዊትነስ፣ ካቶሊሲዝም፣ ኦርቶዶክሲዝም የመሳሰሉን ነገሮች በሙሉ አሁን በምድራችን ላይ ያለው ቀውጢ የሆነ የሃይማኖት እንቅስቃሴ ሁሉ የሰዎች ሐሳብን መጽሐፍ ቅዱስ እንዲከተል ሰዎች ስላደረጉ ስለዚህ እኛ መከተል ያለብን የእግዚአብሔርን ቃል ነው፣ የሰዎችን ወግ አይደለም። ተመልከቱ፣ የሰዎችን ወግ ለመጠበቅ የእግዚአብሔርን ትዕዛዝ ንቃችኋል። በጣም የሚያሳፍር ነገር ነው። ትልቅ ዝቅጠት ውስጥ ነው ያሉት። ሶስተኛውን ተመልከቱ ቁጥር 13 ላይ ጌታ ኢየሱስ ክርስቶስ ነው የተናገረው። ባስተላለፋችሁትም ወግ መሰረት ይላል የእግዚአብሔርን ቃል ትሽራላችሁ። እንደዚሁም ይህንን የሚመስል ብዙ ነገር ታደርጋላችሁ። በጣም ብዙ ዝርዝራቸው እዚህ ጋር ተጽፎ የማያልቅ ጌታ ኢየሱስ ክርስቶስ ነው የተናገረው። ስለዚህ ባስተላለፉት ወግ መሰረት የእግዚአብሔርን ቃል ሽረዋል። ተመልከቱ የእግዚአብሔርን ቃል ትዕዛዝ ስተዋል የእግዚአብሔርን ቃል ንቀዋል የእግዚአብሔርን ቃል ሽረዋል። ሶስት ነገሮች ነው የተጠቀሰው፣ እና በጣም አደገኛ ሁኔታ ላይ ነው ያሉት። እና ከዛ ቀጥሎ የተናገርኩት ነገር ያስቀመጥኩት ነገር ምንድን ነው? ጌታ በፈሪሳውያን አመለካከት በአጠቃላይ በአይሁዳውያን ውስጥ እያየ ያለው ሶስት ነገር ነው እዚህ ጋ እየገለጠላቸው ያለው አንደኛ፣ በእግዚአብሔር ቃል ላይ የራሳቸውን ባህልና ልማድ እንደ ጠቃሚ ነገር አድርገው እንደ አስፈላጊ ነገር አድርገው መጨመራቸው ስህተት ነው ከንቱ አምልኮ ውስጥ ከቷቸዋል ሁለተኛ ልማዶቻቸውንና ሀሳቦቻቸውን ከእግዚአብሔር ቃል ጋር እኩል ማየታቸው በእኩል ደረጃ ማስቀመጣቸው እኩል ስልጣን ሰጥተዋቸው እንደ ቅድስና መለኪያ ማድረጋቸው እንደ እምነት መለኪያ ማድረጋቸው ደቀ መዛሙርቱንም እጃቸውን ሳይታጠቡ ኮ ነው የሚበሉት እነዚህ ዩዝለስ ናቸው ብለው ነው እየተናገሩ ያሉት ልክ አልነበሩም እነሱ እነዚህ ፈሪሳውያን። ሶስተኛ ከእግዚአብሔር ቃል በላይ ባህልንና ልማድን ማክበራቸው ነበረ። በዚህ ቃሉን ካለበት ቦታ ዝቅ አድርገው፣ ለቃሉ ያላቸውን ክብር በሙሉ ጥለው የሰውን አመለካከት ነበር ያነሱት። እንግዲህ በዚህ እኛ በመጽሐፍ ቅዱስ ትምህርት መሰረት ካቶሊሲዝምና ኦርቶዶክስ በዚህ አይነት ደረጃ ላይ ነው ያሉት። ባህልንና የአባቶችን ወግ ከእግዚአብሔር ቃል እኩል አምጥተዋል ባህልንና የአባቶችን ወግ ከእግዚአብሔር ቃል በላይ አድርገው አስቀምጠዋል የራሳቸውን የቄሶቹንና የጳጳሶቹን አመለካከት በእግዚአብሔር ቃል ላይ ስልጣን እንዳለው አድርገዋል ልክ ሮማን ካቶሊሲዝም ማለት ይሄ ነው ኦርቶዶክስም ማለት ይሄ ነው እኛ ግን በነገራችን ሁሉ የሚመራን መከተልም ያለብን መኖርም ያለብን እንደማን ቃል ነው እንደ እግዚአብሔር ቃል ነው። በዚህ ቃል መሰረት የምንከተልና የምንሄድ ከሆነ መጨረሻችን የታወቀ ነው። የት ነው የሚሆነው? መንግስተ ሰማይ ነው። ምክንያቱም የማንን ቃል ነው የምንከተለው? የእግዚአብሔርን ቃል ነው እና የምንከተለው። ስለዚህ ልማዳቸው ከሁሉ በላይ ሆኖ፣ ልማድ ሁሉም ነገር ሆኖ የእግዚአብሔር ቃል ምንም አልነበረም ለነሱ ለልማድ መታዘዝ እውነተኛ መንፈሳዊነት መስሎ እውነተኛ አማኝነት ሲመስል ለእግዚአብሔር ቃል መታዘዝ ግን እውነቱን እንደ መሳት ተደርጎ ተቆጥሮ ነበር። ልክ አሁንም እንደዚህ ነው። ታያላቸው አሁን በአንዳንድ ቤተ ክርስቲያን፣ በፕሮቴስታንት ቤተ ክርስቲያኖች ውስጥ እንኳን እንደነሱ ካልዘለላቸው አማኞች አይመስላቸውም፣ አትመስሏቸውም እንደነሱ እንደ ጠንቋይ አክት የሚያደርጉ ነቢያት ነን ብለው ራሳቸውን ያቆሙ ሰዎችን ካልተከተላችሁ እግዚአብሔር ቃል ይሄንን አይልም ካላችኋቸው ኦ ከእነሱ ጋር አንገናኝም ነው የሚሏችሁ። ምክንያቱም በእግዚአብሔር ቃል ስለምትቆሙ እና ልማድን፣ የሰው አመለካከትን፣ የሰው አባባልን ራሳቸውን ሲጎዱ ሌላንም ሰው እንቅፋት ሆነው ሲጎዱ ነው የምታያቸው። እና በምንም አይነት መንገድ በሕይወታችሁ ዘመን ሁሉ ከእግዚአብሔር ቃል የወጣ ማንኛውም ነገር ብታገኙ አትቀበሉ። ምክንያቱም የህይወት ሁሉ ምንጭና የህይወት ሁሉ መሰረት የእምነታችን ምንጭና የእምነታችን መሰረት ምንድን ነው? የእግዚአብሔር ቃል ነው። ይሄ የፕሮቴስታንት እምነት ከመጀመሪያ ጀምሮ ከተመሰረተበት ጀምሮ እስካሁን ድረስ ምን የሚባሉ ነገሮች አሉ? አምስቱ ብቸኛ ነገሮች የሚባሉ ነገሮች አሉ። እና እነዚህ አምስቱ ብቸኛ ነገሮች አምስት ናቸው። ምንድን ነው ተብለው የሚታወቁት? የመጀመሪያው መጽሐፍ ቅዱስ ብቻ ለህይወታችን፣ መመሪያ ለህይወታችን አጠቃላይ ትምህርት በማንኛውም የህይወታችን አቅጣጫ ምንጩና ስልጣን ያለው ማን ነው? የእግዚአብሔር ቃል ነው የሚል ነው። ሁለተኛው ደግሞ ጸጋ ብቻ፣ ደህንነት የሚባለው ነገር የሚገኘው በእኛ ስራ አይደለም፣ በእግዚአብሔር ጸጋ ብቻ ነው። መጽሐፍ ቅዱስ የሚናገረው ይሄንን ነው። የእግዚአብሔርን ጸጋ የምንቀበለው ደግሞ በምን ብቻ ነው? በእምነት ብቻ ነው። አሁን መጽሐፍ ቅዱስ ብቻ፣ ጸጋ ብቻ፣ ቀጥሎ እምነት ብቻ። ሶስት ነገር ነው አደል የተናገርኩት? መጽሐፍ ቅዱስ ብቻ፣ ጸጋ ብቻ፣ እምነት ብቻ እና አራተኛው ይሄ ሁሉ ነገራችን፣ ክርስትናችን የተመሰረተው በክርስቶስ ብቻ ነው ክርስቶስ በመስቀል ላይ በሰራው መስዋዕትነት ስራ ነው እኛ በእግዚአብሔር ፊት ጸጋን የምንቀበለውእና ራሱ እምነትም ሊኖረን የሚችለው የሚል ነው። እና አምስተኛውና ነገሮቹን ሁሉ የሚያጠቃልለው በዚህ ሁሉ በመዳናችን እውነተኛ አምልኮ ውስጥ በመግበታችን ክብሩ ለማን ነው? ለእግዚአብሔር ነው። ክብር ማግኘትና መሰጠት የሚገባው እግዚአብሔር ነው። እኔ እዚህ ስላገለገልኩ ክብሩ ለማን ነው? ለእግዚአብሔር ነው። እናንተ እዚህ ስለተሰበሰባችሁ ክብሩ ለማን ነው? ለእግዚአብሔር ነው። ደህንነታችን ሁሉ በአጠቃላይ ክብር የሚያመጣው ለማን ነው? ለእግዚአብሔር ነው። ስለዚህ ይህንን እግዚአብሔርን እንደ እግዚአብሔርነቱ እንድናከብር እውነተኛ አማኞች እንድንሆን እግዚአብሔር ቃል እነዚህ ቁጥሮች በጣም አስደናቂ ናቸው። እግዚአብሔር ደጋግመን ደጋግመን እንድናነባቸውና ማስተዋል እንድናገኝ ከነሱ እግዚአብሔር አምላካችን ይፈልጋል እና በዚህ ጉዳይ ላይ ብዙ ክርስቲያኖች በፈሪሳውያን መንገድ እየሄዱ እንደሆነ ይህ አይነቱ ነገር ሁል ጊዜ በየዘመኑ እየተደገመ እንደሆነ እውነተኛ አማኞች ቁጥራቸው በጣም ጥቂት እንደሆነ እንድናስተውል ነው። እና ሃይማኖታዊ፣ ሰዋዊ ፈጠራዎች እንደ እውነተኛ ክርስትና እምነት እና እንደ እውነተኛ ሕይወት እየታዩ ጠቃሚ መስለው እየተቆጠሩ እንደሆነ ግን ውሸት እንደሆኑ ልማዶችና የሰው ወጎች፣ የሰው አመለካከቶች ከእግዚአብሔር ቃል ውጭ የሆኑ በእግዚአብሔር ቃል ድጋፍ የሌላቸው ነገሮች በሙሉ ጠቃሚ እንዳልሆኑ እንድናውቅና እንድናስተውል ነው። በመጨረሻ ምን እናድርግ? ማጠቃለያ ላይ ነው የምመጣው። ምን እናድርግ ታዲያ? ማድረግ ያለብን ነገር አለ። እንደ ፈሪሳውያን፣ እንደ ጸሐፍቶቹ በዘመኑም ልክ እነሱን የመሰሉ ህዝቦች እንደሚያደርጉት እንቅስቃሴና እንደሚከተሉት ነገር ማድረግ የለብንም። የእኛ ነገር ሙሉ በሙሉ መመስረት ያለበት በእግዚአብሔር ቃል ላይ ነው። በእግዚአብሔር ቃል ላይ ምንም ነገር ላለመጨመር መጠንቀቅ አለብን በእግዚአብሔር ቃል ላይ ምንም ነገር ላለመጨመር የማይረባ እንቅስቃሴ ውስጥ እንዳንገባ፣ አልፈን እንዳንሰጥ። ምክንያቱም መጽሐፍ ቅዱስ እውነት እንዳልሆነ ያስቆጥራል። አሁን እነዚህ ሰዋዊ አመለካከቶች ውስጥ ከገባን፣ መጽሐፍ ቅዱስ እውነት እንዳልሆነ፣ የሰው አመለካከት እውነት እንደሆነ ነው የምናየው እና ያ በጣም አደገኛ አዝማሚያ ውስጥ ነው የሚያስገባን። ለዚህ ነው አሁን እኔ እዚህ ባለን አምልኮ ላይ መዝሙር ከዘመርን በኋላ የምናደርገው ነገር ምንድን ነው? መጀመሪያ የእግዚአብሔርን ቃል እናነባለን። ቀጥሎ መዝሙር ዘምረን የእግዚአብሔርን ቃል እናነባለን። የእግዚአብሔር ቃል ለእግዚአብሔር ሕዝብ በንባብ መሰማት አለበት፣ በቤተ ክርስቲያን ውስጥ ይገርማቸዋል። አሁን መጽሐፍ ቅዱስ ብሉይ ኪዳንም አዲስ ኪዳንም ላይ አዲስ ኪዳን መጨረሻ ራዕይ ላይ ብትመጡ በተለይ ራዕይ ውስጥ ስትመጡ ሰባት ጊዜ የተባረኩ ናቸው እንደዚህ አይነት ሰዎች ተብሎ የተጻፈበት ቦታ ታገኛላችሁ። እና ከሰባቱ የመጀመሪያው ምንድን ነው የሚለው፣ የእግዚአብሔርን ቃል የሚያነቡና የሚሰሙ ብሩካን ናቸው ነው የሚለው የመጀመሪያው፣ ምዕራፍ አንድ ላይ። እና የእግዚአብሔርን ቃል በንባብ ማሰማት የቤተ ክርስቲያን አንዱ ድርሻዋና ኃላፊነቷ ነው። በንባብ ማሰማት ጀስት ያለምንም ኤክስፕላኔሽን ግን ብዙ ቤተ ክርስቲያን ውስጥ መጽሐፍ ቅዱስ ሲነበብ አታዩ። አይነበብም። ጭራሽ መጽሐፍ ቅዱስ ለመጽሐፍ ቅዱስ ንባብ ጊዜም የላቸውም። ሰዎች ጊዜ ያላቸው ለምንድ ነው? አስመላኪዎች ወጥተው ሲወዛወዙ ለማየት ነው። ይሄ ደግሞ መጽሐፍ ቅዱሳዊም አይደለም። እና መዘመር አለብን፣ ልክ ነው። ግን የእግዚአብሔር ቃል በአግባቡና በስነ ስርዓት በቤተ ክርስቲያን ውስጥ መነበብ አለበት እና ከእግዚአብሔር ቃል ጋራ ተጣብቀን እንደ እግዚአብሔር ቃል እንድንሄድ የሚያደርገን የእግዚአብሔር ቃል ስለሆነ የህይወታችን መሪ መሆን ያለበት የእግዚአብሔር ቃል ስለሆነ ምን እናደርግ የሚለው ላይ ነው ያለሁት እና በእግዚአብሔር ቃል ላይ ሳንጨምር፣ ከእግዚአብሔር ቃል ሳናጎድል እንደ እግዚአብሔር ቃል የማንሄድ ከሆነ የእግዚአብሔርን ቃል ስልጣን እንሽራለን፣ እናጠፋለን። ሌላ ሳይሆን የምናደርገው የእግዚአብሔርን ቃል መሻር ነው። ስለዚህ እምነታችንና ህይወታችን አደጋ ላይ ነው የሚወድቀው ና እንደ እግዚአብሔር ቃል እንደ እግዚአብሔር ቃል መኖር እና መመላለስ ሁለ ነገራችን በእግዚአብሔር ቃል ቁጥጥር ስር መሆን አለበት እና እዚህ ላይ ወደ መጨረሻው የጠቀስኩት ትልቁን መስመር እንመልከተው የሚል ቃል ጠቅሻለሁኝ። ምን ማለት ነው? በዚህ ምድር ላይ ትልቅ መስመር አለ። እውነተኛ የሆነውን ክርስትናና እውነተኛ ያልሆነውን ክርስትና የሚለይ በእውነተኛው ክርስትናና በሐሰተኛው ክርስትና መካከል የተሰመረ መስመር አለ። ይሄ ትልቅ መስመር ምንድን ነው? ክርስትናችን የተመሰረተው በማን ቃል ላይ ነው የሚለው መስመር ነው። በእግዚአብሔር ቃል ላይ ከሆነ እውነተኛ ቤተ ክርስቲያን ውስጥ ነው ያለ ነው። በእግዚአብሔር ቃል ላይ ሳይሆን በሰው ሀሳብ ላይ የተመሰረተ ከሆነ የውሸት ቤተ ክርስቲያን ውስጥ ነው ያለ ነው። የውሸት ቤተ ክርስቲያን ውስጥ ብዙ ጊዜ የሰው ስሜት ይኖራል። ስሜት አለ አይደል? ሞቅ ሞቅ ማለት መንፈስ ቅዱስ ሳይሆን ስሜት ይኖራል። ብዙ ሰዎች የሚሸወዱት ስሜት ሲኖር መንፈስ ቅዱስ ያለ ይመስላቸዋል። መንፈስ ቅዱስ ከስሜት ጋር አይሄድም። መንፈስ ቅዱስ የሚሄደው ከምን ጋር ነው? ከእውነት ጋር ነው። በእውነት ላይ ስንቆም ነው እና ሰውን እነዚህ የስሜት ሰዎች የሚያጨበረብሩት መንፈስ ቅዱስ በመካከላችን አለ በማለት ነው፣ በስሜት አማካኝነት የእግዚአብሔር ቃል ከሌለ በእግዚአብሔር ቃል ላይ ያልተመሰረተ ማንኛውም ስሜት በጣም አደገኛና ወደ መጥፎ አዝማሚያ ወደ ሐሰት ትምህርት የሚመራ ነው። ስለዚህ የእግዚአብሔርን ቃል ማንበብ የሚጠቅመው በስህተት ነፋስ እንዳንወሰድ ነው። በእውነት አምልኮ ላይ እንድንቆም ነው። የሰው ትእዛዝ ሳይሆን የእግዚአብሔር ቃል እንዲጸና ነው። በልባችን ሰው ያሰበው ነገር ጠቃሚ ሊሆን ይችላል። ለጊዜው ሊጠቅም ሊመስል ይችላል። ግን ለደኅንነትና ለዘላለማዊ ሕይወት ጥቅም ስለሌለው ወደ እግዚአብሔር ቃል መመለስ፣ በእግዚአብሔር ቃል መሰረት መቆም፣ የእግዚአብሔርን ቃል አለመተው አሁን ሶስት ጊዜ ጌታ ኢየሱስ የተናገረው የእግዚአብሔርን ትእዛዝ ትታችኋል፣ የእግዚአብሔርን ትእዛዝ እጅግ ንቃችኋል፣ የእግዚአብሔርን ቃል ሽራችኋል በልምምዳችሁ፣ በሀሳባችሁ፣ በአመለካከታችሁ። እኛ ግን እንደዛ እንዳናደርግ እንደ ጌታ ተከታዮች እግዚአብሔር አምላካችን እየተናገርን ስለሆነ በእግዚአብሔር ቃል ላይ እንቁም፣ እግዚአብሔርን እናምልክ፣ ልክ እንደ እግዚአብሔር ቃል እንመላለስ። እግዚአብሔር አምላካችን በረጋና በሰከነ ህይወት ይመራናል። እኛም የእሱ ምስክሮች ሆነን እንድንቆም ይረዳናል። እግዚአብሔር ስለ ቃሉ የተመሰገነ ይሁን። እግዚአብሔር ይባርከን። ጌታ በእነዚህ እውነቶች እንድንቆም ይርዳን። አሜን።